በዚህ ሳምንት መጀመሪያ ላይ ተቋርጦ የነበረው በታላቁ ህዳሴ ግድብ ዙሪያ የሚደረገው ድርድር በመጪው ሳምንት እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያ በብሔራዊ ጥቅሟ ላይ ያነጣጠሩ የሁለትዮሽ ወይም ሌሎች ግንኙነቶችን እንደማትቀበል የሚኒስትሩ ቃል አቀባይ አስገነዘቡ። መለስካቸው አመሃ ዝርዝር አለው። ነሐሴ ሀያ ሰባት ቀን 2017 ዓመተ ምህረት ባለፈው ሰኞ ተጀምሮ በነጋታ የተቋረጠው ግብጽ፣ ሱዳንና ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ሲያደርጉት የነበረው ድርድር በመጪው ሰኞ እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በጠሩት ጋዜጣዊ መግለጫ አስታወቁ። ድርድሩ የተቋረጠው የሱዳንና የግብጽ ተደራዳሪዎች ኢትዮጵያ ያቀረበችውን የውሃ አሞላል ደንብ በየራሳቸው ለመወያየት እንደሆነ መግለጻቸውንም አምባሳደር ዲና ተናግረዋል። የቴክኒክ ባለሙያዎቹ ወደ አያገሮቻቸው ተመልሰው በሙሌት ደንቡ ለመወያየት ያስገድዳቸው ኢትዮጵያ ምን አዲስ ሀሳብ አቅርባ ነው ለሚለው የጋዜጠኞች ጥያቄም የሚኒስቴሩ ቃል አቀባይ ማብራሪያ ሰጥተዋል። እንደ አምባሳደር ዲና አባባል ኢትዮጵያ ያቀረበችው ውሃ ሞራል ምክር ሀሳብ ወይም ደንብ አዲስ አልነበረም። አሁን እንሞላለን፣ በሙሌቱ ላይ የሚስማማ ነው። ዘላቂ የውሃ አጠቃቀምን በተመለከተ ቢሆን በሌላ ፍሬምወርክ ሌላ ጊዜ የምነጋገር ዘላቂ በነገራችን ላይ አንዳንድ ወደ ወደ ውሃ ክፍፍል የሚገፉበት ሁኔታ አለ። ይሀ ክፍፍልን በተመለከተማ የሦስታችን ጉዳይ ብቻ አይደለም። ሪፓሪያን ሀገሮች እንትና፣ ስለዚህ ሊሉን ይመለከታል። ያን ፍሬምወርክ የምናስተናግድበት ሌላ አግባብ አለ። አሁን ግን ይሄ ነው የቀረበው። ሌላ አዲስ ነገር አለ። በአግባብ ቀደም ብሎ የተያዘ ነው። እሱ ብቻም አይደለም። ከፊልም ጋር የተያዘው እና የቀረበው ችግሮች የሚኖሩበት ሰዓት ለምሳሌ ድርቅ ሲኖር በታች ተፋሰስ ሀገሮች በሱዳንም በግብፅም 공식으로 했으면 공식으로 나가려 그릇부터 나가려면 가운데만 없으면 가운데로 옛날에 왔던 거고 옛날에 왔던 거고 ይህን ለማዛት ችልም የሚለው አይነት ስምምነት እሷ እንዳያወር ነው። በዚህ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በሁለት ሳምንት አንድ ቀን በሚጠራው ጋዜጣዊ መግለጫ ላይ ጋዜጠኞች ካነሷቸው ጥያቄዎች መካከል አንዱ በኢትዮጵያና በሶማሌላንድ መካከል ስላለው ግንኙነትና በቅርቡ ሶማሌላንድ ለግብጽ የጦር ሰፈር ሰጥታለች በሚለው ጉዳይ ላይ ማብራሪያ ይመሻ ነበረ። ambassador dina be ኢትዮጵያም ባላት ቋሚ የውጭ ጉዳይ ፖሊሲ ይህን እውቅና እንዳልሰጠች አብራርተዋል። ይሁንና የኢትዮጵያን ጥቅምና ፍላጎት በአካባቢ ሊያስጠብቅ የሚችል ጽሕፈት ቤት መክፈቷንና ሶማሌላንድን ተመሳሳይ ጽሕፈት ቤት በኢትዮጵያ እንዳላት ተናግረዋል። ግልጽ ከሶማሌላንድ ጋር አላት የሚባለውን ግንኙነትና ጦር ሰፈርም መስርታለች ስለሚባለው አምባሳደር ዲና የመንግስታቸውን አቋም አብራርተዋል። ግብጽ እንደ ሉዓላዊ ሀገር እንደነፃ ሀገር ከፈለገችው አካል ጋር ግንኙነት መጥተት ይችላል። ከሶማሊላንድም፣ ከሶማሊያም፣ ከሱዳንም ከምን ሁልጊዜ የምንለው የምናሰምርበት፣ እነሱ የሚፈጥሩት ግንኙነት ግን በኢትዮጵያ ተቃራኒ መሆን የለበት። በኢትዮጵያ ሉዓላዊነት ላይ በኢትዮጵያ ነፃነት ላይ በኢትዮጵያ ደህንነት ላይ ያነጣጠረ ትሬት የሆነ አይነት ግንኙነት ውስጥ መግባት የለባቸው የሚል ነው። ይህንን ለሶማሊላንድን በደንብ አስረግጠን ነው የምንነግራቸው። ምንስቻም ሳይሆን በደቡብ ሱዳን እንደተቀሩትን ለሁሉ ነገሮች። አሁን ሶማሊላንድ ብቻ አይደለም፣ ባለፈው ሱዳንም ሄዷል። ይመላለሳሉ የግብፅ ባለስልጣናት፣ መብታቸው ችግር የለም። ነገር ግን ይሄ በኢትዮጵያ ሲያራ መሆን ያለበት ነው የሚለው ነው። ቀዩ መስመር እሱ ነው። እሱ እንዳያልተማመጣ እዚህ ላይ አሁንም ከዚህ የተለየ ነገር የለም። ሚኒስትሩ ሄዱበት ምክንያት ግን ግንኙነትን በማጠናከር ጉዳይ ላይ ለመነጋገር ነው። እንዲህ አይነት ነገሮች ሁልጊዜ የሚደረጉ ሩትንም ናቸው ብሎ መውሰድ ይቻላል። ለታላቁ ህዳሴ ግድብ ዙሪያ የሚካሄደው ድርድር አላግባብ ተራዝሟል፣ ከሚያስፈልገው ጊዜ በላይም ወስዷል የሚል ሀይለቃል ከአሜሪካ መንግስት ወጥቷል። የውስጥ የኢትዮጵያውያንና የአሜሪካን ግንኙነት አይጎዳም የሚል ጥያቄም ተነስተዋል። ተመሳሳይ ጥያቄ ከዚህ በፊትም ተነስቶ እንደነበረ ያስታውሱት አምባሳደር ዲና ከዩኤስ አሜሪካ ጋር ኢትዮጵያ ያላት ግንኙነት ረዥምና ታሪካዊ መሆኑን በአጽንኦት ገልጸዋል። ኢትዮጵያና ዩኤስ አሜሪካ ከሁለትዮሽ ግንኙነት ባሻገር በአካባቢ ሀገሮች ሰላምና መረጋጋት ላይ አብረው ብዙ የሰሩ እንደሆኑም ተናግረዋል። ይህ ጠንካራ ግንኙነት ይበልጥ እንዲጎለበትና እንዲቀጥል እንደሚፈለግም አስረድተዋል። ቀጥለውም ከአሜሪካ ጋር ያለንን ግንኙነት እኛ እንንከባከበዋለን ነርቸር ማለት ነው ፈለ እንዳያድግ ነው እንምንፈቅሰው እንዲበላሽ ያንበለ ይሄ ግን ለእኛ ብቻ አይደለም፣ በዙዎች ለአሜሪካኖች ይጠቅማል ለአሜሪካን እንደ ሀገር ለአሜሪካ ህዝብ እንዳይ። ስለዚህ አሜሪካን ጥቅም የሚያገለግለው ይሄ ነው። ከግድቡ ጋር በተያያዘም እኛ እንድንቀራረብ ይሄ የሶስትዮች ድርድር እንዲሳካ የሚያደርጉትን ቅረት ድጋፍ እናደርጋል። ለዚህም አንድ ጊዜ ተነስተን እኮ ሄደናል እዚያ ድረስ። በኋላ ነገሩ የማይስማማን ሲሆን ይተው። ነገር ግን አሁን ሮል አላቸው አሜሪካኖች። እንደ ታዛቢ ነው ያሉት ይህን የታዛቢ ሚናቸውን አክብረው እንዲቀጥለው ነው እንፈልገው። አሜሪካ ታዛቢ ነው፣ አውሮፓ ታዛቢ ነው፣ አፍሪካ ህብረት ታዛቢ ነው። በታዛቢነት ሚናቸውን እንዲቀጥሉ እንፈልጋለን። አቋማችን ይሄ ይሄ ነው። አሁን አሜሪካ ጋር ያለንም ግንኙነት እንዲበላሻል። ከአሜሪካ ጋር ያለን ግንኙነት ከተበላሽ የምንጎዳው እኛ ብቻ ሳይሆን አሜሪካኖችን ጭምር ነው የሚለውን መልእክት ነው ለእናንተ የምናስተላልፈ ኦፍሽል እንትነ። ነገር ግን ብሔራዊ ጥቅማችንም በፕሬዘር አሳልፈን ማንሰጥ እንደሆነ መረጋገጥ መረጋገጣለ። በድርድሩን ዙሪያ ሆነ በሌሎችን ጉዳዮች ላይ ኢትዮጵያን ብሔራዊ ጥቅም የኢትዮጵያን ጥቅም አሳልፎ የሚሰጥ ነገር ላይ ኢትዮጵያ አሁን ያለው አመራርም ሆነ ህዝባችንም አይደለም ለመደራደር ወደዛ የሚገፋን ማንኛውንም ነገር እንደምንጠየፍ ለማንሳት ነው። አምባሳደር ዲና በዚህ ጋዜጣዊ መግለጫ የኢትዮጵያ መንግስት በተለያዩ ሀገሮች ተሰደው ላሉና ችግር ላጋጠማቸው ዜጎቹ ባለው አቅም ሁሉ ለመርዳት የሚያከናውናቸውን ሥራዎችም ዘርዝረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ